የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ሰኞ ዕለት ህዳር 23 ቀን 2017 ዓ ም ፍርድ ቤት በዋስ እንዲለቀቁ በወሰነው መሠረት ዛሬ ከሰዓት ከቅሊንጦ ማረሚያ ቤት ተለቀው እንደነበር ባለቤታቸው ወይዘሮ ስንታዩ አለማየው ለአሜሪካ ድምፅ በሰጡት ቃል መጠይቅ ተናግረዋል። ሆኖም አቶ ታዬ ከማረሚያ ቤቱ ቅጥር ግቢ እንደወጡ ከቤተሰቦቻቸው ጋር ሳይቀላቀሉ የፌዴራል ፖሊስ ዩኒፎርም በለበሱ ሰዎች ተይዘው መወሰዳቸውን ተናግረዋል። ጦ የፍርድ ቤትን ትዕዛዝ አክብሮ ቢለቀውም ኦልሞስት አልወጣም። ማለት ወጣ የሚባለው ቢያንስ ከቂሊንጦ ማረሚያ ግቢ ከቤተሰብ ጋር መቀላቀልም ቢችል ኖሮ ይመስላል። ወጣ የሚለው ነገር ኦልሞስት ጎትተው ነው የወሰዱት፣ ከቤተሰብ ጋር ሳይቀላቀል ሳይቀላቀል። በቃ ገና በር ላይ እንደዚህ እቃውን ይዞ ሊወጣ ሲል ነው ሄዶ እቃውንም እሱንም አንድ ላይ ያዙ። ከዛ እኛም እያየን ስለነበረ ሮጠን ቀረብ ናቸው። ምንድን ነው ስንል ሊያቀርቡን አልቻሉም። ምንም ነገር ሳይዝ እዛ ይዘው ተሰወሩ ማለት ነው። ወዴት እንደወሰዷቸው የምታውቁት ነገር አለ? ምንም መረጃ የለንም። አሁን በዛ ሰዓት ላይ በጣም ስሜቱም የተደበላለቀ ነበረ። ቤተሰብም ሊረጋጋ አልቻለም። አንድ ዓመት ኦልሞስት አንድ ዓመት ታስሯል። ያለ ጠበቃ ራሱ ተከራክሮ ፍርድ ያገኘውን የዋስ መብቱ በዚህ መልኩ ተነጥቋል ማለት ነው። የጸጥታ ኃይሎቹ ይዘውት ሲሄዱ ከኋላ እየተከተልን ለምንድን ነው የምትወስዱት ወዴትስ ነው የምትወስዱት ብለን ብንጠይቅም እነሱ ግን ሊመልሱልን አልቻሉም ሊያስጠጉንም አልፈቀዱም ብለዋል ወይዘሮ ስንታየው አቶ ታዬ ወዴት እንደተወሰዱ የሚያውቁት ነገር እንደሌለ የገለጹት ወይዘሮ ስንታየው ምናልባት ደውለው የት ቦታ እንዳለ ይነግሩናል ብለን እየጠበቅን ነው ብለዋል የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳአ በሶስት ጉዳዮች ተከሰው የነበሩ ሲሆን በክርክር ሂደት ሁለቱ ክሶች ውድቅ ተደርገውላቸው በአንድ ክስ ማለትም ከህግ ውጭ በሆነ ሁኔታ የጦር መሳሪያ ይዘው ተገኝተዋል በሚል ደግሞ በፌዴራል ከፍተኛ ፍርድ ቤት በክርክር ላይ ነበሩ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ